ኢንተርሴፕት የተባለ መገናኛ ብዙሃን ቡድን ዩናይትድ ስቴትስ የኢትዮጵያን የደህንነት አካላት በማሰልጠንና የስለላ ቁሳቁሶችን በመስጠቷ የኢትዮጵያ መንግስት፣ ቁሶችንም ሆነ ያገኘውን ክህሎት ተቃዋሚዎችን ጸጥ ለማሰኘት መጠቀሙን አጋለጠ። በኦሳማ ቢንላደን በዩናይትድ ስቴትስ ጥቃት ከተፈጸመ በኋላ አሜሪካ በመላ ዓለም ባሉ ሽብርተኞች ላይ ዘመቻ መክፈቷ ይታወሳል። በምስራቅ አፍሪካ አልሸባብም ለመምታት በሚል የተከፈተው ዘመቻ ለማጠናከር አሜሪካ የኢትዮጵያን የደህንነት ተቋም አስልጥናለች ወይንም አጠናክራለች። መጠነ ሰፊ ዘመቻዋንም የቀድሞ የስለላ ተቋሟ አባል ስኖዳን ሲገልጽ መክረሙ ይታወሳል። የስልጠናውን ክህሎትና መሳሪያዎችን በመጠቀም ኢትዮጵያ ሰብአዊ መብትን መጣሷ ባለፈው ሳምንት በወጣው የመገናኛ ብዙኃን የጥናት ቡድን ካነጋገራቸው አካላት ውስጥ አንዱ በዓለም አቀፉ የሰብአዊ መብት ተሟጋች የኢትዮጵያና የኤርትራ የሰብአዊ መብት ከፍተኛ ተመራማሪ ፍሌክስ ሆርን ይገኙበታል። እሳቸውም ለዶችቨለ በጉዳዩ ላይ ማብራሪያ ሰጥተዋል። ባለፈው ጊዜ የወጣው የጽሁፍ መረጃ አጓጊና ብዙ ጥያቄዎችን ያጫረ ነው። እናም የዩናይትድ ስቴትስ ድርሻ የስለላ መሳሪያዎችን ለኢትዮጵያ መንግስት በመስጠትና በማሰልጠን ድጋፍ ሲያደርግ ነበር። ነገር ግን መንግስቱ እነዚህን ክህሎቶችና መሳሪያዎችን ለጭቆና እንደተጠቀመበትና እንዳልተጠቀመ ምን ያህል እርግጠኛ ነው የሚለው አሁንም ጥያቄ ውስጥ ይገባል። የኢትዮጵያ መንግስት ተቃዋሚዎችን ስለመ ሰለሉ ምን ያህል እርግጠኛ ኖት? የዓለም አቀፉ የሰብአዊ መብት ተሟጋች እንደ ጎርጎሮሳውያን ዘመን አቆጣጠር በ2014 ያወጣው ዘገባ እንደሚያመለክተው በስለላ መሳሪያዎች ተሰልለው ብዙዎች ታስረዋል። ስልካቸውም ይጠለፍ ነበር። ማን እንደደወለና ምን እንዳወሩ እየተነገረ የጸረ ሽብር ህጉ አንቀጽ እየተጠቀሰ ይታሰሩ ነበር። አቶ አያሌው መንገሻ በአጠቃላይ በደህንነቱ ተቋም ውስጥ በተለያዩ የኃላፊነት ደረጃዎች የሰሩና በተለያዩ ጊዜያት በስልጠና ተካፋይም ነበሩ። የመረጃ ተቋማቱ ወደ ኢትዮጵያ መጥተው ስልጠና ሲሰጡ ህዝቡ እንዲጨቆን በማሰብ ያለመሆኑን እንዲህ ያብራራሉ። የተለያዩ ሀገራት መረጃ ተቋማት ወደየ ሀገራቸው እንዲጨቆን በማሰብ ወይም ደግሞ መከራና ግፉን ለማየት ከመፈለግ አይደለም። ዞሮ ዞሮ ግን የሀገራቸውን ጥቅም በማይጎዳ መልኩ ነው ለሌሎች ህዝቦችን ቢሆን ሲተባበሩ እና ጥቅማቸውን መሰረት ሲያደርጉ አንዳንድ ጊዜ የኢትዮጵያን ህዝብ ጥቅም ይዘነጉታል። በዚህ መነሻነት ስልጠና ይሰጣሉ። በዚህ መነሻነት ቴክኒካዊ መሳሪያ የጦር መሳሪያም ይረዳሉ። ስልጠናውን ኢትዮጵያ ለማግኘት በምን አይነት መንገድ ምዕራባውያንን እንደምታማልልም አቶ አያሌው ሲገልጹ ወያኔ መቀስቀሻቸውን ያውቃል። ያ መቀስቀሻ እስላማዊ አሸባሪነት ወይም ጽንፈኝነት በምስራቅ አፍሪካ በማበቡ ይሄንን እንዳጠፋ የኢኮኖሚ፣ የዲፕሎማሲ፣ የመረጃ ድጋፍ እና ሌሎች ፖለቲካዊ ድጋፎች ካላደረጋችሁልኝ አድማሱን እያሰፋ በዓለም አቀፍ የአሜሪካ ጥቅሞች ወይም በምዕራባውያን ጥቅሞች ላይ አደጋ እንዣቧል የሚል ትንሽ እውነትነት ያለው በአብዛኛው ውሸት የሆነ የጽሑፍ፣ የፎቶግራፍ ወይም የድንት ማስረጃዎችን ያቀርቡላቸዋል። አንዱ ስልጠና ስልክ ጠለፋ ነው። ስለዚሁም ጉዳይ አቶ አያሌው ሲያብራሩ የጠለፋ መምሪያ አለ። ስልክ ጠለፋ እና ሬዲዮ ጠለፋዎች አሉ። ማንኛውንም ስልክ ቴሌፎን ታፒንግ ነው የሚከናወነው። በአጠቃላይ ግን በስልጠና ውስጥ የሚካተቱት በአሁኑ ጊዜ በቴሌኮሙኒኬሽን ውስጥ በርካታ የተሰማሩ ከስድስት ሺህ በላይ ከአስራ ዘጠኝ ዘጠና ዘጠኝ በኋላ ከሀይ ስኩል እስከ ኮሌጅ ድረስ ያሉ የትግራይ ተወላጆች ብቻ ተመልምለው በቴሌኮሙኒኬሽን የተሰገሰጉ ወጣቶች አሉ በማለት ከብዙ ማረጋገጫዎች ጥቂቶቹን ተናግረዋል። ለዶች ቬለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ